በመተከል ዞን ከነሐሴ ወር አንስቶ ሲስተዋሉ የነበሩ የጸጥታ ችግሮች በክልሉ የሕዝብን እንቅስቃሴ ለተወሰኑ ጊዜያት እንዲገታ አድርጎ ቆይተዋል። በዚሁ አካባቢ ያለውን የጸጥታ ችግር ለመፍታት በዞኑ የሚኖሩ የብሔር ብሔረሰቦችን ጥያቄ መመለስ፣ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችም ሆነ የተለያዩ የፖለቲካ ፍላጎት ያላቸው አካላት ጋር መወያየት፣ ዘላቂ ሰላም ለማስፈን ያስችላል ሲሉ በተለያዩ የስራ ዘርፍ የተሰማሩ የአካባቢው ተወላጆች ተናግረዋል። አቶ ቀናኒ ጅባቲ በአዲስ አበባ ዩኒቨርሲቲ በሰላም እና ደህንነት የትምህርት ዘርፍ የሶስተኛ ድግሪያቸውን እያጠኑ ይገኛሉ። በዞኑ ችግሮችን በማጥናት ቅድመ ዝግጅት አለማድረግና የህዝብን ፍላጎትና ጥያቄ አለመረዳት እንዲሁም የተለያዩ ፖለቲካዊ ጥያቄዎች አለመፈታት በአካባቢው ለተደጋገመው የጸጥታ ችግር ዋና ምክንያት መሆኑን አስረድተዋል። እንደሚታወቀው እዚህ እንደ አካባቢ የራሳቸውን የሆነ ፍላጎት የሚያሳዩ አካሎች አሉ። የፖለቲካል ፓርቲዎች ማለት ነው። ያን ችግር ለመፍታት ፍላጎት አላሳዩ። የፖለቲካል መሪዎቹ ወይም መሪዎቹ በተለያዩ ደረጃ ላይ ችግሮችን የመፍታት ፍላጎት ቢኖራቸው የማይፈታ ችግር የለም። በአሱሳ ዩኒቨርሲቲ የፌዴራሊዝም መምህር የነበሩ ዶክተር ሙሉኔ ካሳ በበኩላቸው የዞኑ የመልክዓ ምድራዊ አቀማመጥና የታላቁ የኢትዮጵያ ህዳሴ ግድብ መገኛ መሆኑ ለግጭት ተጋላጭ ያደርገዋል ብለዋል። በአካባቢው ታጣቂዎች ሲደራጁ መንግስት በቶሎ እርምጃ ባለመውሰዱ በዜጎች ላይ ጥቃት መድረሱንም አመልክተዋል። በነዋሪው የቀረቡ የመሰረተ ልማትና ሌሎችም ጥያቄዎች በወቅቱ አለመመለስ ለሚስተዋለው የጸጥታ ችግሮች ምክንያቶች እንደሆኑ አክለዋል። በዞኑ ያለውን ችግር ለመፍታት የአመራር ችግርን መቅረፍ እንዲሁም ከአጎራባች ክልሎች ጋር ደግሞ የጋራ የሰላምና ጸጥታ ተቋም መገንባት ችግሩን ለመቅረፍ ያስችላል ብሏል። ቤኒሻንጉል ጉምዝ ክልል ውስጥ እየተፈጸመ ላለው አንደኛው ችግር ነው ብዬ በራሴ ትንተና የወሰድኩት የአመራር ችግር እስከ ቀበሌ ያለው የአመራር ሁኔታ ቁመና ያ የእዛች ችግር የዚያ መላሸቅ ለዚህ ማሳያ፣ ለምሳሌ መተከል ላይ ይሄ ሁሉ ሲታጠቁ ሲደራጁ፣ ይሄ ሁሉ ሲደረግ በአጭር ጊዜ በኦቨርናይት የተደራጀ ሀይል አይደለም መከላከያን እያጠቃ ያለው። ይሄ ሁሉ ሲደራጅ ምን ሲሰሩ ነበረ? መንግስት ምን የክልሉ መንግስት ምን ሲሰራ ነበረ? ሌላው መተከል የኤክስ ነው መተከል የዋይ ነው መተከል የኔርስት ነው የሚንጸባረቀው በጽንፈኛ አስተሳሰብ ባሉ ግለሰቦች ላ ቡድኖች አንዱ የችግሩ መንስኤ ነው። አራተኛው መንስኤ ተወስዶ የጉምዝ ማህበረሰብ ለግጅ ለግጭት ተጋላጭ መሆን። አቶ ተመስገን ገመቹም የህግ ባለሙያ ሲሆኑ የመተከል ዞን የጸጥታ ጉዳይን አስመልክቶ የተለያዩ ጽሁፎችን በማቅረብ ይታወቃሉ። በአመራሮች መካከል ያለው ልዩነትና የፖለቲካ ጥቅም ግጭት ለተፈጠሩት የጸጥታ ችግሮች መንስኤዎች ናቸው ብሏል። ችግሩ እንደኔ የህዝቡ ግጭት ወይም የብሄር ግጭት ሳይሆን መነሻው የፖለቲካ ግጭት ነው። የፖለቲካ ጥቅም ግጭት ነው። በተለይ እዚያ አካባቢ ላይ በተደጋጋሚ ጊዜ መተክል ላይ ፖለቲካሊ የተለያዩ ነገሮች ይነሳሉ። መተከል የኛ ነው፣ ርስታችን ነው የምን አይነት ከዛና ከዚህ የሚወረወሩ ነገሮች አሉ። ያንን ደግሞ ቤኒሻንጉል ውስጥ የሚገኙት የመንግስት ባለስልጣናት፣ የብልጽግና መንግስት ባለስልጣናት ጨምሮ፣ ተቃዋሚዎቻቸውን ጨምሮ በጥሩ አይን እያዩት አይደለም። ሆን ተብሎ በቃ ልንቀማ ነው፣ ህዝቡን አስሮ አምጥተው እዚህ አስቀምጠው፣ ሪፍሬንደም አድርገው ከኛ ሊወስዱ ነው የሚል አመለካከት በህዝቡ ውስጥ ተፈጥሯል። ክልል የሚያክል ነገር ጣልቃ ገብተን እርምጃ እንወስዳለን፣ ክልል የሚያክል ነገር የእኛ ነው እያልክ ለግጭቱ መነሻ የሚሆኑትን ነገሮችን እየሰጠ ግጭቶች ለምን ተነሱ ማለት አችልም ኮማንድ ፖስቱ ራሱ ሊቆጣጠር ያልቻለው ትልቁ ምክንያት ይሄ ስለሆነ ነው። ከሳምንት በፊት በዳንጉር ወረዳ የተፈጠረውን ችግር ለመቅረፍ ያስችላል የተባሉ ውይይቶችን የአካባቢው ኮማንድ ፖስት ከነዋሪው ጋር ምክክር እያደረገ እንደሚገኝ የመተከል ዞን ኮሚኒኬሽን መምሪያ በፌስቡክ ገጹ ይፋ አድርጓል። ከዚህ በፊትም ከዞኑ የጸጥታ ችግር ጋር በተያያዘ ኃላፊነታቸውን በአግባቡ አልተወጡም የተባሉ ከአርባ በላይ አመራሮችም ከኃላፊነታቸው እንዲነሱ መደረጉም የሚታወስ ነው። ለዲ ደብሊው ዘገባ ነጋሳ ደሳለኝ ከአሶሳ